የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። All of us, big ትላልቅም ሆንን ትናንሽ መንግሥታት ዓለም አቀፍ ድንጋጌዎችን ተፈጻሚ ለማድረግ ያሉብንን ኃላፊነቶች ሁላችንም መወጣት አለብን። ከሰብአዊ መብቶች ዓለም አቀፍ ድንጋጌዎች የተስፋ ቃላት አናፈገፍግም። ዓለም መሆን እንደሚገባው እንዲሆን ልንሠራ መርጠናል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ናቸው። ባለፈው መስከረም ለተባበሩት መንግስታት ድርጅት ስልሳ ዘጠነኛ ጠቅላላ ጉባኤ ካደረጉት ንግግር የተቀነጨበ ነው። የውጭ ጉዳይ ሚኒስትር ጆን ኬሪም መስሪያ ቤታቸው ባለፈው ሳምንት ማብቂያ ላወጣው የዘንድሮ የሰብአዊ መብቶች ዓለም አቀፍ ይዞታ ሪፖርት በጻፉት መቅድም ላይ ይህንኑ ተጠቅሞበታል። ሙሉ ዘገባውን ዜናውን ተከትሎ ነው የምናቀርበው። ዛሬ ዕለቱ በዚህ በዩናይት ስቴትስ የነጻነት ቀን የሚከበርበት ነው። እንደ አውሮፓውያን ህዝብን አቆጣጠር ሐምሌ አራት 976 ዓ ም ዩናይት ስቴትስ ከብሪታንያ አስተዳደር ተለይታ ነጻ አገር መሆኗን ያወጀችበት ነው እለቱ። በየአመቱም የአሜሪካን ሰማይ በሚያደምቁ የርችት ተኩሶች፣ ልዩ ልዩ ትዕይንቶችና የሙዚቃ ድግሶች፣ ህዝባዊ ስብሰባዎችና የፖለቲካ ንግግሮች ጭምር ይከበራል። የዕለተ ቅዳሜ ምሽት አዝናኛችሁ የሙዚቃ ቃና የሳምንቱን ምርጥ ምርጥ የሚሰጥ የእንግሊዝኛ ዜማዎችና የሙዚቃው ዓለም ትኩስ ዜናዎች ይዘው ተሰናድተዋል። ቅዳሜ ሰኔ 27 2007 ዓ ም ጤና ስጥልኝ እንደምናመሻችሁ፣ ክብራትና ክብራት አድማጮቻችን ከአቀናባሪ ንጉሥ ታምሬ ጋር አሉላ ከበደ ነኝ። እስከ ምሽቱ አራት ሰዓት አብሬያችሁ ቆያለሁ። አሁን በቅድሚያ የሰዓቱን የዓለም ዜና ጤና ስጥልኝ እንደምናመሻችው። ዜናዎቹን የማሰማችው ቆንጂት ታየ ነኝ። ናይጄሪያ ውስጥ የቦኮ ሀራም ነውጠኞች እስላማዊ ጽንፈኛውን ቡድን የከዱ ናቸው ብለው የወነጀሏቸውን አስራ አንድ ሰዎች አረዷቸው ሲሉ እማኞች ተናገሩ። ቦርኖ ክፍለ ሀገር የምትባለ የናይጄሪያ ክፍለ ሀገር ውስጥ የሚሪንጋ ከተማ ነዋሪዎች ለጋዜጠኞች በሰጡት ቃል ከአስራአንዱ ሰዎች ከከተማዋ ወጣ ብሎ በሚገኝ የጸሎት ስፍራ ታርደው ተገኝተዋል ነው ያሉት። አስራአንዱን ለከተማዋ የቅርብ ጊዜ መጤዎች ሲሆኑ ቦኮ ሀራሞች ናቸው ብለው ነዋሪዎች ጠርጥረዋቸው እንደነበረም እማኞቹ አክለው ተናግረዋል። የቱኒዚያው ፕሬዚደንት በሀገሪቱ በዛሬው ዕለት የአስቸኳይ ጊዜ ማወጃቸው ተሰማ። ከስምንት ቀናት በፊት በዚያች ሀገር ተወዳጅ በሆነ አንድ የባህር ዳርቻ መዝናኛ ስፍራ አንድ ታጣቂ ተኩስ ከፍቶ ሰላሳ ስምንት ሰዎች መግደሉ የሚዘነጋ አይደለም። ፕሬዚደንት ቤጂ ካይድ ኤሴቢ የአስቸኳይ ጊዜውን ለምን ለማወጅ እንደወሰኑም ሆነ ዝርዝር አፈጻጸሙ እንዴት እንደሚሆን ለጊዜው የታወቀ ነገር የለም። ማምሻውን ፕሬዚደንቱ መግለጫ ይሰጡበታል ተብሎ እየተጠበቀ ነው። ከአሁን ቀደም ለፖሊሱና ለጦር ሰራዊቱ ልዩ ስልጣን በመስጠት የታወጀውና የቀድሞ ፕሬዚደንት ዚን ቤን አሊ ከስልጣን ከተወገዱበት ጊዜ አንስቶ ጸንቶ የቆየው አስቸኳይ ጊዜ ባለፈው አመት መጋቢት ወር እንደተሰረዘ ይታወሳል። የቀድሞውን የረጅም ጊዜ መሪ ካስወገደው አብዮት ተከትሎ ቱኒዥያ ጂሃዳዊ ሁከት እየደጋገማት መምጣቱና በርካታ ወታደሮች መገደላቸው ይታወሳል። በቱኒዥያዋ ሱስ መዝናኛ ከተገደሉት ሰላሳ ስምንት ጎብኚዎች ውስጥ ሰላሳው እንግሊዛውያን ናቸው። የግሪክ የገንዘብ ሚኒስትር አበዳሪዎቿን ሽብርተኞች ሲሉ ወነጀሉ። ያኒስ ቫሩፋኪስ በስፓኝ ቋንቋ ለሚታተመው ኤልሙንዶ ጋዜጣ በሰጡት ቃል እነዚህ አበዳሪዎች እያደረጉ ያሉት ተግባር ስም አለው፣ ያም ሽብርተኝነት ነው ማለታቸው ተጠቅሷል። ብረሰልስና አባሪዎቿ የሚፈልጉት የይሁንታ ድምፅ አግኝተው በማሸነፍ ግሪክን ለማዋረድ ነው ሲሉም አክለዋል ሚኒስትሩ። ሆኖም ግሪክ ካበዳሪዎቿ ጋር ከስምምነት ላይ እንደምትደርስ እተማመናለሁ። ካልተደረሰ ከባድ ዋጋ ያስከፍላልና ሲሉ አክለው ተናግረዋል። ግሪክ የተንኮታኮተች እንደሆነ አንድ ትሪሊዮን ዩሮ ማለትም የስፔንን አጠቃላይ የሀገር ውስጥ ምርት የሚያክል መጠን ከ ኪሳራ ይደርሳል። ይሄ እንዲሆን አውሮፓ እድል ትሰጣለች ብዬ አላምንም ሲሉ የገንዘብ ሚኒስትሩ አስገንዝበዋል። የገንዘብ ሚኒስትሩ ቃለመጠይቅ የወጣው በጉዳዩ ላይ የሀገሪቱ ህዝብ ድምፁን በሚሰጥበት ዋዜማ መሆኑ ነው። የኦስትሪያ የገንዘብ ሚኒስትር ሃንስ ሆርክ ሼሊንግ በበኩላቸው በሰጡት ቃል ግሪክ ከዩሮ ዞን ብትወጣ አውሮፓ ላይ ይህ ነው የሚባል ጉዳት አያመጣም ይልቁንም ራሷ ብዙ መዘዝ ይደርስባታል ማለታቸው ተጠቅሷል። የግሪክ ጠቅላይ ሚኒስትር አሌክሲስ ሲፕራስ የግሪክ ህዝብ የእዳ ማቃለያውን እቅድ ግዴታዎች አንቀበልም ብሎ ድምጽ እንዲሰጥ ተማጽነዋል። ያን ማድረጉ ሀገራችን በአውሮፓ ክብሯ ተጠብቆ እንድትኖር እድል ይሰጣል ማለታቸው ታውቋል። በመጨረሻም ዛሬ በመላዋ ዩናይትድ ስቴትስ አሜሪካውያን ሀገሪቱ ከብሪታንያ ቅኝ አገዛዝ ነጻ የወጣችበትን 239ኛ ዓመት መታሰቢያ በሰልፍ በሽርሽር፣ በርችትና በሙዚቃ ድግስ እያከበሩ ናቸው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉ አከበደ ነኝ። አሁን ወደ ቀዳሚው ልዩ ዘገባ የኢትዮጵያ መንግሥትና ባለሥልጣናቱ ባለፈው የአውሮፓውያን 2014 ዓ ም ውስጥ በርካታ የሰብአዊ መብቶች ጥሰቶችን መፈጸማቸውን የዩናይት ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። በብዙዎች አጋጣሚዎች ጥሰቶቹ የሚፈጸሙት በሕገ መንግሥቱ ላይ የሰፈሩት ድንጋጌዎችም እየተጣሱ መሆኑን ነው የውጭ ጉዳይ መስሪያ ቤቱ ሪፖርት ያመለክተው። በሪፖርቱ ላይ የተጠናቀረው ዘገባ ባለፈው ሳምንት ውስጥ ተከፋፍሎ ነበር የቀረበው። ዛሬ ሙሉን ይዘን ቀርበናል። ሰለሞን አባተና ትስታ ብላቸው ይዘውታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ለዘንድሮው የመሥሪያ ቤታቸው የዓለም የሰብአዊ መብቶች አያያዝ ሪፖርት በጻፉት መቅድም በሰው ልጅ ታሪክ ውስጥ ሁሉ ለክብር የሚካሄደው መሠረታዊ ትግል ወደፊት የሚገፋን ኃይል ነው ብለዋል። ወደ እርሱ የሚገፉን ደግሞ አጠቃላይ ሴቶችንና ልንጨብጣቸው የምንንደረደርላቸው ግቦቻችን ወይም ፍላጎቶቻችን ናቸው በሕይወት መኖር ነጻነትና ደስታን መፈለግ በብሔራዊ ወሰኖችና በውቅያኖሶች ዳርቻዎች ሊገደቡ የማይችሉ የመዳረሻ ህልማችን ናቸው ብለዋል ኬሪ። ውጭ ጉዳይ ሚኒስትሩ በዚሁ የሪፖርቱ መቅድማቸው ላይ በዓለም ዙሪያ በመንግስታትና መንግስታዊ ባልሆኑ የሽብርም ቡድኖች በሰው ልጅ ላይ ባለፈው ዓመት ብዙ መከራና እንግልት መፈጸሙን ጠቁመዋል። የቻይና፣ የግብፅ፣ የኤርትራ፣ የኢትዮጵያ፣ የኢራን፣ የሩሲያና የሳዑዲ አረቢያ መንግስታት እንዲሁም ሌሎችም ጋዜጠኞችን፣ ብሎገሮችን በሁከት መንገድ የማይሄዱ ተቺዎቻቸውን በማሰር ነፃውንና ግልጹን ሚዲያ ማፈናቸውን፣ ሲቪክ ማኅበረሰቡ እንዳይስፋፋ መጨቆናቸውን ቀጥለዋል ብለዋል ውጭ ጉዳይ ሚኒስትር ኬሪ። እነዚህ ሁሉ ሁኔታዎች ባሉበት ግን የሰው ልጅ የፖለቲካ ነጻነቱን ሐቀኛና ጭቆና፣ እንግልት የማያደርስበትን አስተዳደር ለመቀዳጀት የሚያደርገው ትግሉና መሻቱ አሁንም ጠንካራ ነው ብለዋል። ኬሪ አክለው እንደ ውጭ ጉዳይ ሚኒስትር በዓለም ዙሪያ ስጓዝ የሰብአዊ መብቶችን ጥበቃ ለማረጋገጥ በየቀኑ ሕይወታቸውን አደጋ ላይ የሚጥሉ ጀግኖችን በየወቅቱ አገኛለሁ። ይህንን የሚያደርጉት ጥቃት እንደሚፈጸምባቸው ማስጠንቀቂያዎች እየጎረፉባቸው ድምፆቻቸውን ለማፈን መንግስታቱ እያስፈራሯቸው ባሉባቸው ሁኔታዎች ውስጥ ነው። መንግስታቱ መሰረታዊ ነጻነቶችን እንዲያከብሩ ጫና ማሳደሩን እንደሚቀጥል የውጭ ጉዳይ ሚኒስትር ኬሪ አመልክተው ስለ ሲቪል ማህበረሰቡ ድምጽ ሆነው መሟገታቸውን ለሁሉም ሰው ሰብአዊ መብቶች ጥበቃም መጮኋቸውን እንደሚቀጥሉ ተናግረዋል። ለ ለሰላሳ ዘጠነኛ ተከታታይ አመት የወጣው ይህ ሪፖርት የተጠናቀረው ውጭ ጉዳይ መስሪያ ቤቱ በዩናይትድ ስቴትስ የተወካዮች ምክር ቤት በተሰጠው ስራ መሆኑን የ ጠቆሙት ኬሪ ይህንን ዩናይትድ ስቴትስ የውጭ ፖሊሲዎቿን ስትቀርጽ እንደ ግብአት የምትጠቀምበትን ሪፖርት ለተወካዮች ምክር ቤቱ ማስገባታቸውንም አስታውቀዋል። ኬሪ በዚህ መቅደማቸው ላይ ፕሬዚዳንት ባራክ ኦባማ በዚህ አመት መጀመሪያ ለተባበሩት መንግስታት ድርጅት ስልሳ ዘጠነኛው ጠቅላላ ጉባኤ ካደረጉት ንግግር ቀንጨብ አድርገው ጠቅሰዋል። ትላልቅም ሆንን ትናንሽ መንግሥታት ዓለም አቀፍ ድንጋጌዎችን ተፈጻሚ ለማድረግ ያሉብንን ኃላፊነቶች ሁላችንም መወጣት አለብን። ከሰብአዊ መብቶች ዓለም አቀፍ ድንጋጌዎች የተስፋ ቃላት አናፈገፍግም። ዓለም መሆን እንደሚገባው እንዲሆን ልንሠራ መርጠናል። የ2014 ዓ ም የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት የሰብአዊ መብቶች ሪፖርት የኢትዮጵያው ክፍል የሀገሪቱን የመብቶች አያያዝ ግምገማ ሪፖርት ያወጣው በዘፈቀደ በሚካሄዱ የእስራት አድራጎቶችና የእስረኞች አያያዝ፣ የፍትሐዊ የፍርድ ሂደት መነፈግ፣ የግል የቤተሰብ የቤትና የመልእክት ልውውጦች መደፈር፣ የፕሬስ ነጻነት ትችትን ለማፈን መንግስት የስም ማጥፋት ድንጋጌዎችን እንደ መሳሪያ ስለመጠቀሙ የኢንተርኔት ነጻነት፣ የስርዓተ ትምህርት ነጻነትና ባህላዊ መድረኮች፣ በሰላም የመሰብሰብና የመደራጀት ነጻነት፣ በመንግስቱ ውስጥ ያለ ሙስናና የግልጽነት መጓደል፣ የፖለቲካ ፓርቲዎችና የፖለቲካ ተሳትፎ በሚሉ አርዕስት የተከፋፈለ ነው። ሕገ መንግሥቱና ሕጉ የዘፈቀደ እስራትን የሚከለክል ቢሆንም መንግስቱ ግን እነዚህን ድንጋጌዎች ብዙ ጊዜ አያከብራቸውም ብሎ ነው ሪፖርቱ። የኢትዮጵያውን ግምገማ የሚጀምረው በመላ ሀገሪቱ ውስጥ በፖሊስና በጸጥታ ኃይሎች የዘፈቀደ እስራት እንደሚፈጸም የሚናገሩ ሪፖርቶች መኖራቸውን ጠቁሞ፣ ነጥሎ ሶማሌ ክልልን በማንሳት በክልል ውስጥ የዘፈቀደ እስራትን የመሳሰሉ የመብት ረገጣ አድራጎቶች እንደሚከናወኑ በክልል ውስጥ የሚሰሩና የሚንቀሳቀሱ ሲቪሎች ዓለም አቀፍ መንግሥታዊ ያልሆኑ ድርጅቶችና ሌሎችም የረድኤት ተቋማት ሪፖርት ማድረጋቸውን አስረድተዋል። በሌላ በኩል ደግሞ እስረኞች በ48 ሰዓታት ውስጥ ፍርድ ቤት ቀርበው ክስ እንዲመሰረትባቸው ሕገ መንግሥቱ ቢያዝም፣ ባለሥልጣናቱ ግን ይህንን ድንጋጌ እንደማያከብሩ ሪፖርቱ ይናገራል። ሰዎች በሕግ ከታወቁ ስፍራዎች በስተቀር እንዳይታሰሩ ሕጉ ቢያዝም የአካባቢ ታጣቂዎች በይፋ የታወቁም ይሁን ያልታወቁ የሕግ አስፈጻሚ አካላት በአስሮች የሚቆጠሩ በይፋ የማይታወቁ ማሰሪያ ማዕከላት ውስጥ ሰውን እንደሚያስሩም ይገልጻል። ይህ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ሪፖርት የሚሠራ በዋስ የመለቀቅ ስርዓት ቢኖርም ይህ አሰራር በሽብር ፈጠራ በግድያ በመንግሥት ላይ ዐመፅ በመጠንሰስ በሙስና ለተከሰሱ ሰዎች እንደማይሠራ የዋስትና መብት ለሚከበርላቸውም ከ500 እስከ 10 ሺህ ብር የሚደርስ ዋስትና ስለሚያስፈልግ ከብዙ ሰው አቅም በላይ መሆኑን ይጠቁማል አንዳንድ እስራት ላይ የሚገኙ ሰዎች የሕግ ምክር አገልግሎት እንዳያገኙ እንደሚደረግ ጤናቸውን የሚመለከት የተሟላ መረጃ እንደሌለና በቤተሰባቸውም እንዳይጎበኙ መከልከላቸውን የሚጠቁሙ ሪፖርቶች መኖራቸውን ይናገራል። ባለስልጣናቱ ብዙ ጊዜ ሰዎችን ያለ እስር ማዘዣ እንደሚይዙ የጠቆመው ይህ ሪፖርት ለምሳሌም ባለፈው መያዝያ ሀሁለት አዲስ አበባ ውስጥ የጸጥታ ባለስልጣናት የአንድነት ለዲሞክራሲና ለፍትህ የአዲስ አበባ ሊቀመንበር ዘካርያስ የማነ ብርሃንን የአንድነቱ ፍኖተ ነጻነት ጋዜጣ ጋዜጠኛን ነቢዩ ኃይሉን የቅስቀሳ ቀጠናችሁን ተላልፋችኋል በማለት አስረው ግንቦት አራት ክስ ሳይመሰረትባቸው መለቀቃቸውን አመልክቷል። ክስ ሳይመሰረትባቸው የፍርድ ሂደት ሳያገኙ ለአመታት በእስር ላይ እንደሚገኙ የሚናገሩ አንዳንድ እስረኞች እንዳሉም ሪፖርቱ ገልጿል። ይሁን እንጂ ክስ ሳይመሰረትባቸው የታሰሩ ሰዎች ብዛት ስንት እንደሆነ በግልጽ የሚያሳይ መረጃ እንደሌለ ጠቁሟል። የፍርድ መጓተት ብዙ ጊዜ የሚያጋጥመው በተራዘሙ ሂደቶች፣ በእስረኛው ቁጥር እጅግ መብዛት፣ በዳኝነት አካሉ ብቃት ማነስና በሰራተኛ ኃይል እጥረት ምክንያት መሆኑን አስረድቷል። ሕጉ የዳኝነት አካሉ ነፃ እንደሚሆን ይደነግጋል የሚለው ይህ ሪፖርት ምንም እንኳን የፍትሐ ብሔር ችሎቶች በአንጻራዊነት እጅግ በበዛ ነፃነት ቢሰሩም የወንጀል ችሎቶች ግን ደካማ እንደሆኑ መቀጠላቸውን፣ ከአቅማቸው በላይ የሆኑ ጉዳዮችን መያዛቸውን፣ ለፖለቲካ ጫና መጋለጣቸውን ይዘረዝራል። ሕጉ ያለ ፍርድ ቤት ትዕዛዝ የማንም የግል ይዞታ እንዳይበረበር ወይንም እንዳይፈተሽ ቢያዝም ባለስልጣናቱ ብዙ ጊዜ ሕጉን እንደማያከብሩና ፍርድ ቤቶችም ያለ ማዘዣ የተሰበሰቡ መረጃዎችን ውድቅ ሲያደርጉ እንዳልታየ አስታውቋል። በሙሉ ዓመቱ ውስጥ ፖሊስ አዲስ አበባ ውስጥ በሚኖሩ ሙስሊሞች ቤቶች ድንገት በሌሊት እየገባ በሽብር የከሰሳቸውን ሰዎች ማስረጃዎች ሲወስድ እንደነበረ አመልክቶ መንግስቱ ግን ፖሊስ ማዘዣ እንደነበረው እንደሚናገር ጠቁሟል። የኢትዮጵያ የሰብአዊ መብቶች አያያዝን የሚመለከተው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ሪፖርት በዘፈቀደ በሚካሄዱ እስራቶችና የእስረኞች አያያዝን የፍትሃዊ የፍርድ ሂደት መነፈግን የግል፣ የቤተሰብ፣ የቤትና የመልእክት ልውውጦች መደፈርን የሚዳስሰውን ክፍል ዘግበናል። በዚህ የግል ህይወት መደፈርን በሚመለከተው ክፍል የተቃውሞ ፖለቲካ መሪዎች የስልክ ንግግሮቻቸው እየተጠለፉ እንደሚደመጡና ሌሎችም በኤሌክትሮኒክ አማካይነት የሚከናወኑ ስለላዎች እንደሚካሄዱባቸው ሲጠረጥሩ የመንግስቱ ወኪሎች በፓርላማው በሽብር ቡድንነት የተፈረጁ ተቃዋሚዎችን እየመሰሉ የገንዘብ እርዳታ ሊሰጧቸው እንደሚፈልጉ በመግለጽ ሊያማለሏቸው እንደሚጥሩ እንደሚናገሩ ያመለክታል። መንግስቱ በግለሰቦች ላይ እየሰለሉ መረጃ የሚያቀብሉ ቀጥሮ ስፋት ያለው ክትትል እንደሚያካሂዱና የገዢው ፓርቲ ሰዎችና ታጣቂዎች በየቤታቸው ድንገት እየገቡ የማሸማቀቅና የማዋከብ ተግባር እንደሚፈጽሙ የተቃዋሚ ፓርቲዎች አባላት አባላት እንደሚናገሩ ሪፖርቱ አመልክቷል። የጸጥታ ኃይሎች ለጥያቄ የሚፈለጉ ሰዎችን ቤተሰቦች እንደሚያስሩም ጠቁሟል። ፌዴራሉና የክልል መንግስታት የመንደር ምስረታውን ዕቅድ አፋር፣ ቤንሻንጉል ጉምዝ፣ ጋምቤላ፣ ደቡብና ሶማሌ ክልሎች ውስጥ ተፈጻሚ እያደረጉ መሆናቸውን ሪፖርቱ ገልጾ እነዚህ የመንደር ምስረታ ስራዎች የሚከናወኑት በተበታተኑ ወይም ተራርቀው ባሉ የገጠር ነዋሪዎች፣ ለድርቅ ተጋላጭ ከሆኑ ለእርሻ ተስማሚ ያልሆኑ ወይም ብዙ ለምነት ከሌላቸው አካባቢ አካባቢዎች መሆኑን አስረድተዋል። የመርሃ ግብሩ ዓላማ የጤና ጥበቃ፣ ትምህርትና ንጹሕ ውሃ የመሳሰሉ የመንግሥት አቅርቦቶችን ለማዳረስ ነው መባሉንና የግብርናውን ሁኔታ እየለወጡ ካሉ የአየር ንብረትና የተፈጥሮ አካባቢ ለውጦች አደጋዎች ገበሬውን ለመጠበቅ ታስቦ መነደፉ መገለጹን ሪፖርቱ አስታውሷል። ይሁን እንጂ አንዳንድ ተቺዎች መንግሥት ሰውን እያነሳ ያለው መሬቱን ለሰፋፊ የንግድ እርሻዎች ለመስጠት እንደሆነ ቢጠቁሙም፣ መንግስት ግን ሰፋሪዎቹ እየተነሱ ያሉት በገዛ ፈቃዳቸው መሆኑን እንደሚናገር ሪፖርቱ ይጠቁማል። ዓለም አቀፍ ለጋሾች ካለፉት ሶስት ዓመታት አንስቶ በ18ት የመንደር ምስረታ ጣቢያዎች ላይ ተገኝተው በዚህ መርሃ ግብር የሰብአዊ መብቶች ጥሰቶች መፈጸማቸውን የሚያረጋግጡ ማስረጃዎችን አለማግኘታቸውን ሪፖርቱ ጠቁሞ፣ ይሁን እንጂ ቃል የተገቡ የልማት አውታሮች ሳይዘረጉ መቆየታቸውን ወይም መዘግየታቸውን እንደዘገቡ አስታውቋል። እንዲያውም በአንዳንድ አጋጣሚዎች መሰረታዊዎቹ የልማትና የአገልግሎት መዋቅሮች ጨርሶ ሳይሰሩ፣ ሰው እንዲሰፍር መደረጉን ሪፖርቱ ገልጿል። በሌላ በኩል ግን ኦክላንድ ኢንስቲቱት የሚባለው ተቋም የዛሬ ሁለት ዓመት ባወጣው ሪፖርት ኦሞ ሸለቆ ውስጥ ሰው በጦር ኃይል እንዲነሳ መደረጉንና የሰብአዊ መብቶች ረገጣዎችን መፈጸማቸውን ማስታወቁን የውጭ ጉዳይ መስሪያ ቤቱ ሪፖርት አመልክቷል። ሀሳብን ስለ መግለጽና የፕሬስ ነጻነት የውጭ ጉዳይ መስሪያ ቤቱ ሪፖርት ሲናገር የኢትዮጵያ ሕገ መንግስት ይህንን ነጻነት እንደሚያረጋግጥ ይናገራል። ይሁን እንጂ ይላል ሪፖርቱ ባለስልጣናቱ በመንግስቱ ላይ ትችት ያሰማሉ የሚባሉ ሰዎችንና ጋዜጠኞችን ያስራሉ፣ ይከሳሉ፣ ያሳድዳሉ። አንዳንድ ጋዜጠኞች መታሰር እየፈሩ ሀገር ጥለው መውጣታቸውንም የጠቆመው ይህ ሪፖርት ባለፈው የአውሮፓውያን ዓመት መጨረሻ ላይ አስራ ስድስት ጋዜጠኞች እስር ቤት ውስጥ ይገኙ እንደነበረ ከመካከላቸው አስሩ የታሰሩት በዚያው ዓመት ውስጥ እንደሆነ አስታውቋል። የኢትዮጵያ መንግስት ላይ ትችት የሚያሰሙ ግለሰቦች የስቃይ አድራጎት እንደሚፈጸምባቸው መንግስታዊ ያልሆኑ ድርጅቶች እንደሚናገሩ አመልክቷል። መንግስቱ ትችትን ለማስተጓጎል የተለያዩ የማሸማቀቂያ ዘዴዎችን እንደሚጠቀም ከነዚህ ውስጥም ጋዜጠኞችንና ተሟጓቾችን ማሰር፣ እንቅስቃሴዎቻቸውን በአይነ ቁራኛ መከታተልና በፖለቲካ የተቃውሞ ቡድኖች ተግባራት ውስጥ ጣልቃ መግባት እንደሚገኙባቸው አብራርቷል። መንግስቱ ነጻ ጋዜጦችን መዝጋቱን ቀጥሎበታል ብሏል። የአሜሪካው የውጭ ጉዳይ መስሪያ ቤት የሰብአዊ መብቶች ሪፖርት ሐምሌ 28 2006 ዓ ምት የፍትሕ ሚኒስቴር ባወጣው መግለጫ ለአመፅ በተደጋጋሚ ያነሳሳሉ ሕገ መንግሥታዊውን ቡን ሥርዓት በኃይል ለመናድ ይቀሰቅሳሉ ሲል እንቁ፣ ፋክት፣ አዲስ ጉዳይ፣ ሎሚ ጃኖና አፍሮ ታይምስ የሚባሉትን ነጻ ህትመቶች ወንጅሏል ይላል ሪፖርቱ። ብዙ ጊዜ ደግሞ አመፅን ያነሳሳሉ ተብለው በመንግስቱ የሚጠቆሙት ጽሑፎች መንግስቱ የሚተቹትን ነው ብሏል። እንዲያውም አንዳንዶቹ እንዲህ አይነቱን እንቅስቃሴ የሚቃወሙ እንደሆነ የጠቆመው ይህ ሪፖርት ምናልባት ለአመፅ የሚገፋፉ ጽሁፎች ቢኖሩ እንኳን እጅግ በጣም ጥቂት ወይም በጣም አልፎ አልፎ የወጡ መሆናቸውን ገልጿል። በጋዜጦቹ ላይ የፍትህ ሚኒስቴሩ መግለጫ ከወጣ ከአንድ ሳምንት በኋላ የኢትዮጵያ መንግስት በጋዜጦችና በሰራተኞቻቸው ላይ የወንጀል ክሶችን መመስረት እንደጀመረና መስከረም 27/2007 ዓ.ም አንድ የፌዴራሉ ፍርድ ቤት በአዲስ ጉዳይ፣ በሎሚና በፋክት መጽሔቶች ስራ አስኪያጆች ላይ የተከፈቱትን ክሶች ተመልክቶ በሌሉበት የእስራት ቅጣት እንደፈረደባቸው ሪፖርቱ አትቷል። አሁን በአገሪቱ ውስጥ ያሉት 18 ነጻ ጋዜጦች ህትመት አጠቃላይ ላይ ሳምንታዊ ቅጂ 144,000 መሆኑን፣ አዲስ አበባ ላይ ስድስት የግል ኤፍኤም ጣቢያዎች፣ ሰሜን ትግራይ ደግሞ አንድ አስራ ዘጠኝ የማኅበረሰብ ራዲዮ ጣቢያዎች መኖራቸውን አብራርቷል። ግዙፎቹ የስርጭት ጣቢያዎች የመንግስቱ የሆነው የኢትዮጵያ ራዲዮና እርሱንም ተከትሎ የገዢው ፓርቲ ንብረት እንደሆነ የሚነገረው ራዲዮ ፋና መሆናቸውን ገልጿል። በመንግስቱ ቁጥጥር ስር ያሉት መገናኛ ብዙሃን በቅርበት የሚያንጸባርቁት የመንግስቱንና የገዢውን ፓርቲ የኢህአደግን አመለካከት መሆኑን፣ መንግስቱ ብዙ ጊዜ ከውጭ የሚተላለፉ ስርጭቶችን እንደሚያፍን፣ የፖለቲካ የሃይማኖት ድርጅቶች እንዲሁም የውጭ ዜጎች የስርጭት ጣቢያዎች መክፈት እንዳይችሉ ህግ እንደሚከለክላቸው ዘርዝሯል። ይህ ሪፖርት ጋዜጠኞችን ማሰር፣ ማዋከብና ማሳደድ የቀጠለው መንግስት በሙስሊም ጉዳዮች ላይ ይዘግብ የነበረና የተዘጋ መጽሔት ላይ ይጽፉ የነበሩ ሶስት ሰዎችን በጸረ ሽብር ህጉ ከሶ ውህን ቤት መክተቱን እንዲያውም አንዳንድ ጋዜጠኞች ማዕከላዊ እስር ቤት ውስጥ የስቃይ አያያዝ እንደሚፈጸምባቸው የሚጠቁሙ ክሶች መኖራቸውን አመልክቷል። ሚያዚ 17ና ሚያዚ 18 2006 ዓ ም የዞን ዘጠኝ አባላት ናቸው የተባሉ ስድስት ብሎገ ሮችና ና ሶስት ጋዜጠኞች አዲስ አበባና አምቦ ላይ መያዛቸውን ተከትሎም ፖሊስ ቤቶቻቸውን መፈተሹን የግል ንብረቶቻቸውን ላፕቶፖቻቸውን መውሰዱን ቤተሰቦቻቸውና ደጋፊዎቻቸው እንዳይጎበኟቸው መከልከላቸውንና በጸረ ሽብር ህጉ ተከሰው የዋስትና መብት መነፈጋቸውን ጉዳያቸው እስከ ዓመቱ መጨረሻም እየታየ መቀጠሉን አብራርተዋል። ጥቅምት 17 2007 ዓ ም የፍትህ ጋዜጣ ዋና አዘጋጅ በነበረው ተመስገን ደሳለኝ ላይ የእስራት ፍርድ ማሳለፉን ጠቁሟል። የቅድሚያ ምርመራና በይዘት ላይ ገደብ የመጣል አድራጎቶች የመንግስቱ ማዋከብ ጋዜጠኞች አንገብጋቢ ናቸው በሚባሉ ጉዳዮች ላይ እንዳይዘግቡ ያደረጓቸው መሆኑንም ሪፖርቱ ተናግሯል። የካቲት አራት 2007 ዓ ም የአንድነት ለዲሞክራሲና ለፍትህ የቀድሞ የድርጅት ጉዳይ ኃላፊ የነበሩት ዳንኤል ተፈራን ፖሊስ በስም ማጥፋት ይዞ ከጠየቀ በኋላ ክስ ሳይመሰርት መቅረቱን፣ ጥር 20 2007 ዓ ም ደግሞ የሲዳማ ዞን ከፍተኛ ፍርድ ቤት የኢትዮ ምህዳር ጋዜጣን ዋና አዘጋጅ ማኔጂንግ ኤዲተርና አሳታሚን በነጻ ማሳ ሰናበቱን ጠቁሞ ጋዜጠኞቹ የተከሰሱት በሐዋሳ ዩኒቨርስቲ ውስጥ ተፈጽሟል የተባለን የሙስና አድራጎት በመዘገባቸው እንደነበረ ገልጿል። የኢንተርኔት ነጻነትን በሚመለከት የኢትዮጵያ መንግስት ብዙ ዌብሳይቶችን፣ ብሎጎችን፣ የተቃዋሚዎችንና የግንቦት ሰባት የኦነግና የኦብነግ ዌብሳይቶችን ማገዱን የአልጀዚራን የዜና አውታርም ዌብሳይት እንዲሁ ለተወሰነ ጊዜ አግቶት እንደነበር ተነግሯል። እንደ ፌስቡክ ትዊተርና ያሁ የመሳሰሉ ሳይቶችን ኢትዮጵያ ውስጥ ማግኘት አስቸጋሪ እንደሚሆን ጠቁሟል። በውጭ የሚገኙ ኢትዮጵያንና ቡድኖች ዌብሳይቶችን ማግኘትም እንዲሁ አስቸጋሪ መሆኑን ሪፖርቱ አመልክቷል። የኢትዮጵያ መንግስት የስልክ ጥሪዎችን እንደሚያዳምጥ የቴክስት ልውውጦች፣ ኢሜሎችን እንደሚፈትሽና ከዚህ ጋር ተያይዞም የታሰሩ ሰዎች መኖራቸውን ጠቁሟል። ሲቲዝን ላብ የሚባለው የቶሮንቶ ዩኒቨርሲቲው የኢንተርኔት ነፃነት ተሟጋች ቡድን ኢትዮጵያ ፊንፊሸር የሚባለው የስለላ ሶፍትዌር ባለቤት ከሆኑ 25 ሀገሮች አንዷ መሆኗን የዛሬ ሁለት ዓመት መጠቆሙን አስታውቋል። መንግሥት የሥርዓተ ትምህርት ነጻነትን ገድቧል ይላል የውጭ ጉዳይ መስሪያ ቤቱ ሪፖርት። ይህም ተማሪዎችን በመቀበል በመምህራን ምደባና የትምህርት ዕቅድ ዝግጅት ላይ እንደሚንጸባረቅ አመልክቷል። በዩኒቨርሲቲዎችና በከፍተኛ የትምህርት ተቋማት ግቢዎች ውስጥ ባለሥልጣናቱ የመናገር ነጻነትን ገድበዋል፣ መሰብሰብን ከልክለዋል ይላል አክሎ። የድኅረ ምረቃ መርሃ ግብር ዕድሎች ቅድሚያ የሚሰጡት በፓርቲ አባልነት እንደሆነና ተመራቂዎች ሥራ እንዲመደቡም የፓርቲ አባልነት እንደሚያስፈልጋቸው አመልክቷል ን ከይፋው የትምህርት እቅድ ወጣ እንዳይሉ የተገደቡ መሆኑን የኢህአደግ አባል ያልሆኑ መምህራን ወደማይፈልጉት ቦታ እንደሚዛወሩና እድገትም እንደማይሰጣቸው ሪፖርቱ አክሎ ይናገራል። ከአስረኛ ክፍል በላይ የሆኑ ተማሪዎችና መምህራንም በአብዮታዊ ዲሞክራሲ ጽንሰ ሀሳቦች እንዲሰለጥኑ መገደዳቸውን ባለፈው ነሐሴ የትምህርት ሚኒስቴር 116 ሺህ አዳዲስና 250 ሺህ ነባር የዩኒቨርሲቲ ተማሪዎች የመንግስት ፖሊሲ ስልጠና እንዲወስዱ መገደዳቸውን ሪፖርቱ አስታውሷል። የተቃውሞ ድምፅ አላቸው በሚባሉና በሰላማዊ ሰልፎች ላይ የተሳተፉ የኦሮሞ ተማሪዎች ላይ ስለላዎች መካሄዳቸውን፣ የዘፈቀደ እስራቶች እንደተፈጸሙባቸውና ከትምህርት ገበታቸው የተባረሩ እንዳሉም አሳይቷል። ሪፖርቱ ህገ መንግስቱ የመሰብሰብ ነጻነትን ቢያረጋግጥም የኢትዮጵያ መንግስት ግን ይህንን መብት ሁል ጊዜም አያከብርም ይላል። ሪፖርቱ ተቃዋሚ ፓርቲዎች ለመሰብሰብ ወይም ሰልፍ ለማድረግ ከ48 ሰዓታት በፊት ማሳወቅ ቢጠበቅባቸውም ይህንን ሲያደርጉ በተለያዩ ዘዴዎች ስብሰባዎቻቸው እንዲስተጓጎሉ እንደሚደረግ፣ ቦታ ወይም ቀን እንዲቀይሩ እንደሚገደዱ ይጠቁማል። ባለፈው የአውሮፓውያን ዓመት ለአዲስ አበባ አስተዳደር ከገቡ 22 የሰላማዊ ሰልፍ ጥያቄዎች ዘጠኙ ውድቅ መደረጋቸውን አመልክቷል። ከአዲስ አበባ አስተዳደር ልማት ጋር ተያይዞ በኦሮሚያ ዩኒቨርሲቲዎች ውስጥ በተነሱ ተቃውሞዎች ውስጥ የተሳተፉ ተማሪዎችን የጸጥታ ኃይሎች መደብደባቸውንና ግድያ መፈጸማቸውን አስታውሷል። በሰማያዊ ፓርቲ በአረና ትግራይ፣ በአንድነት በሙስሊም ተሟጋቾች ላይ ደርሰዋል ያላቸውን ጥቃቶችና ስራቶች በቀን እየዘረዘረ አመልክቷል ሪፖርቱ። ይኸው ሪፖርት አክሎም የኢትዮጵያው የበጎ አድራጎት ድርጅቶችና ማህበራት አዋጅ ድንጋጌዎች በግለሰቦች የመደራጀትና የመንቀሳቀስ ችሎታ ላይ አጥፊ ጫና አሳድሯል ሲል የተባበሩት መንግስታት ልዩ ራፖርተር ያወጣውን ዘገባና መግለጫ አካቷል። የመንግስት ባለስልጣናት በሙስና ውስጥ ገብተው በተ ያዙ ጊዜ በወንጀል እንዲጠየቁ ህግ እንደሚያዝ የሚጠቁመው ይህ ሪፖርት በዝቅተኛ ደረጃ ባሉ የመንግስት ሹማምንት ዘንድ በተለይ ጉቦ ችግር ሆኖ እንደቀጠለ መሆኑን ተናግሯል። የፖሊስና የዳኝነት አካሉም ሙስና ውስጥ መግባታቸው ሌላው ችግር እንደሆነ ሪፖርቱ ይጠቁማል። አንዳንድ የመንግስት ባለስልጣናት የመንግስት ይዞታዎችን ወደ ግል የማዛወሩን ሂደት ለሙስና አድራጎት እንደሚጠቀሙበት በመንግስትና በፓርቲው የሚንቀሳቀሱ ንግዶች ለመሬት ኪራይና ለብድር አገልግሎት የተሻለ እድል እንደሚሰጣቸው ይናገራል ሪፖርቱ። የፖለቲካ ፓርቲዎች በአመዛኙ በጎሳ ላይ የተመሰረቱ መሆናቸውን የሚያስታውሰው ይህ ሪፖርት መንግስቱ በኢህአደግ የተያዘ መሆኑን፣ የሚዲያ ነጻነት መገደቡን፣ የፖለቲካ መሪዎች መታሰራቸውን በፖለቲካ ፓርቲዎችና የፖለቲካ ተሳትፎ ሲል ባሰፈረው የመጨረሻ ክፍሉ አመልክቷል። የኢህአደግ ፓርቲዎች ብዙ የንግድ ተቋማትን መቆጣጠራቸውን ስራዎችና ኮንትራቶች ለደጋፊዎቻቸው እንዲሰጡ እንደሚደረግ፣ አከራዮች በፍርሃት ወይም ከኢህአደግ በሚደርስባቸው ጉትጎታ ምክንያት ብዙ ተቃዋሚ የፖለቲካ ፓርቲዎች ለቢሮ እንኳ የሚከራዩት ቤት ማጣታቸውን እንደሚናገሩ ሪፖርቱ ተንትኗል። ለዚህ የዩናይትድ ስቴትስ መንግስት የውጭ ጉዳይ መስሪያ ቤት ላወጣው የ2014 ዓ.ም የሰብአዊ መብቶች አያያዝ ግምገማ ሪፖርት የኢትዮጵያ መንግስት የሚሰጠውን ምላሽ ለመጠየቅ ወደ ተለያዩ አካላትና ባለሥልጣናት በተደጋጋሚ በመደወል ሙከራ አድርገናል። እስካሁን ላለው ጊዜ የኢትዮጵያን መንግስት ምላሽ ማግኘት አልቻልንም። ባልደረቦችን ሰለሞን አባተንና ትዝታ በላቸውን ለዝግጅታቸው አመሰግናለሁ። አድማጮች ወደ ተከታዩ ቅንብር ከመሻገራችን በፊት በነገው ምሽት በእሁዱ የራዲዮ መጽሔት የሚጠብቃችሁ ላስታውስ። ልዩ ዝግጅት አለን። ሳምንቱን መሰንበቻውን በዚህ በዋሽንግተን ዲሲ ሲስተናገድ የከረመው የኢትዮጵያውያን የስፖርትና ባህል ፌዴሬሽን ልዩ አመታዊ ዝግጅት፣ ሌሎች በርከት ያሉ አዝናኝና ቁም ነገር አዘል ዝግጅቶች እንደሚጠብቋችሁ ላስታውስ። ነገ ምሽት ከራዲዮ መጽሔት ጋር ይሁን ቀጠሯችሁ። አድማጮች አሁን የፕሮግራሙ ተከታታዮች በጉጉ ሲያደርጉት ወደምትጠባበቁት የሙዚቃ ቃና ነው የምናመራው። ደሳሌኝ መኮንን እረፍት ላይ ነው። በደሳለኝ እግር ተተክታ ታዲያ ጽዮን ግርማ ናት። ለዛሬም ከእግሩም ምርጫዎቿ ጋር እንሆ ልታዝናናችሁ የቀረበችው የሙዚቃ ቃና In a little tent, oh, and just like the river I've been running, ever since. It's been a long, a long time coming, but I know a change gonna come. Oh yes it will. እንደምናመሻችሁ እንደምንሰነበታችሁ የሙዚቃ ቃና አድማጮች፣ ሳምንታዊውን የሙዚቃ ቃና ፕሮግራም ወደ እናንተ ለማድረስ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ስቱዲዮ ውስጥ እገኛለሁ። እንደተለመደው ለዛሬ ምሽት ምርጥ ምርጥ ናቸው ያልኳቸውን የእንግሊዝኛ ዜማዎች መራርጬ ሳስተናግዳችሁ የማመሻው ጽዮን ግርማ ነኝ። ዛሬ ወደ እናንተ የፕሮግራሙ አድማጮች ጆሮ ለማድረስ የመራረጥኳቸው ዜማዎች የተዜሙት ነጻነትና ሰብአዊ መብትን ለማስከበር ነው። የሰው ልጆችን የሰብአዊ መብቶች ለማስከበር በሚደረጉ ትግሎች ላይ ሙዚቃ ትልቅ አስተዋጽኦ አለው። ዓለም በጦርነት ስትታመስ፣ ሰዎች በሰውነት ቀለማቸው ሰው የመሆን መብቶቻቸው ሲገፈፉ፣ ሕጻናት የመብላት የመልበስ፣ የመማር እንክብካቤ የማግኘት መብቶቻቸው ሲገፈፉ፣ ሴቶች በሴትነታቸው ብቻ በኃይለኞች እግር ስር ሲንበረከኩ፣ ዜጎች በአምባገነኖች መዳፍ ስር ሲወድቁ፣ ገጣሚያንና ደራሲያን ድምፃቸውን ተባብረው ያሰማሉ መብቶቻቸው የተገፈፉ ሰዎች በአንድ ሆነው መብቶቻቸውን እንዲያስከብሩ ይቀሰቅሳሉ እኔም ለዛሬ በዓለም ላይ መብትን ለማስከበር በተደረጉት ትግሎች ውስጥ የዓለምን ታሪክ ለመቀየር ተጽዕኖ ከፈጠሩ ምርጥ ዘፈኖች ውስጥ የመራረጥኳቸውን ሳስደምጣችሁ አመሻለሁ የመጀመሪያው ምርጫዬ በመግቢያዬ ላይ ያሰማኋችሁ ኤ ቼንጅ ኢዝ ጎና ካም የተሰኘው የሳም ኮክ ዜማ ነው የአርኤንቢ የሙዚቃ ስልት አቀንቃኝ የሆነው ሳምኮክ ይህን ዘፈን የጻፈውና ያቀነቀነው በ1963 ዓ ም ነበር። ዘፈኑ ሳምኮክ ሕይወቱ ካለፈ በኋላ በ1964 ዓ ም ቢለቀቅም የምን ጊዜም ምርጥ ከሚባሉ አምስት መቶ ዘፈኖች ውስጥ አንዱ ለመሆን በቅቷል። ኤ ቼንጅ ኢዝ ጎናካም ተጋበዙልኝ። It was too hard to live, but I Telling me don't hang around. It's been a long a long time coming, but I know a change gon' come. Oh yes it will then I go to my brother. i say brother help me please but he winds up knocking me back like down እንጂዝ ገራከም የሳምኩክን ዜማ ነበር ያስደመጥኳችሁ። ቀጣዩ የዜማ ግብዣ ደግሞ ኢማጅን ይሰኛል። ዘ ቢትልስ የተሰኘው ባንድ አባል የነበረው እንግሊዛዊ አቀንቃኝ ጆን ሊኖን ብቻውን ባወጣው ኢት ሶ ሃርድ በተሰኘው አልበሙ ላይ በ971 ዓ ም በነበረው የቪየትናም ጦርነት ጊዜ በመልቀቅ መቻቻልና እኩልነት እንዲኖር ሰብኮበታል። በወቅቱም በአሜሪካ የምርጥ ሙዚቃ ሰንጠረዥ ውስጥ ከአንድ መቶ ምርጥ ዜማዎች መካከል የሶስተኝነት ደረጃን ይዞ ነበር። Imagine አዘፋፈን ስልት በመላው ዓለም ተወዳጅ እንዲሆን ያደረገ ምርጥ ድምፃዊ ነበር፣ የሬጌ ንጉስ ጃማይካዊው ቦብ ማርሌ። የቦብ አብዛኞቹ ዘፈኖች ፖለቲካዊና ሃይማኖታዊ ይዘት ያላቸው፣ ለሰው ልጆች መብት የሚሟግቱ ሀሳቦችን የተሸከሙ ናቸው። ሰዎች ለመብቶቻቸው መከበር እንዲነሱ የሰበከበትን ተወዳጅና ታዋቂውን የሬጌ ዜማውን ልጋብዝ። ሙዚቃው በኢትዮጵያውያን የሙዚቃ አፍቃሪዎች ዘንድ ተወዳጅና ታዋቂ መሆኑን አውቃለሁና አብራችሁ እንደምታዜሙ እገምታለሁ። ጌራፕ ስታንዳፕ ቦብ ማርሌ Get Somebody. Preacher man, do tell me heaven is on the gear. I know you don't know what life is really. ጃክሰን እና የጓደኞቹን ዜማ ዋት ሞር ካን አይ ጊቭ ይሰኛል። በህይወት የሌለው ታዋቂው የፖፕ ሙዚቃ አቀንቃይ ማይክል ጃክሰን የዚህን ዘፈን የግጥም ሀሳብ ያመነጨው በ1990 ዓ ም መጨረሻ አካባቢ የቀድሞውንና ሟቹን የደቡብ አፍሪካ ፕሬዚዳንት የነጻነት ታጋይ ኔልሰን ማንዴላን አግኝቶ ከተወያየ በኋላ ነበር። ነገር ግን በተለያየ ምክንያት የተሳካ ስራ ሳይሆን ቀርቷል። በመጨረሻ ከሴፕቴምበር ኤለቨን ጥቃት በኋላ እንደገና ጽፎት ከሌሎች አርቲስቶች ጋር በጋራ ሆነው አቀንቅነውታል ማይክል ጃክሰን እና ጓደኞቹ። ጋቃን አድማጮች፣ የተመደበልኝ የአየር ሰዓት እየተገባደደም ሆኖ ከስቱዲዮ እየተጠቆምኩ ነው። ቀሪዎቹን ምርጫዎቼን ቀንጨብ ቀንጨብ እያደረግኩ ላስደምጣችሁ። ዋትስ ጎይንግ ኦን ማርቪንጌ በ1971 ዓ.ም ም ሊያቀነቀነው ዜማ ነው። There's too many of you to cry, brother, brother, brother. There's far too many of you die. You know we've can see ፊንጌ ዋትስ ጎንግ ን አስከትዬ አም አወመን የተሰኘውን የሄለን ሬዲን ዜማ ልጋብዛችሁ። ሄለን በ1972 ዓ.ም ለሴቶች መብት ያቀነቀነችው ዜማ ነበር። ሰላምና የተወደዳችሁ የሙዚቃ ቃና አድማጮች፣ አንድ ዘፈን ጋብዤ ልሰናበታችሁ። ሃፒ በርዝዴይ ስቲቪ ወንደር በ981 ዓ.ም ያቀነቀ ያቀነቀነው ዜማ ነው። የታዋቂው የጥቁሮች መብት ታጋይ ማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ እንዲከበር ግፊት ያደርግ የነበረውን የማርቲን ሉተር ኪንግ ማዕከል ለመርዳት ስቲቪ ወንደር ያቀነቀነው ዜማ ነው። ማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ እንዲከበር ከፍተኛ ግፊት ሲደረግ የነበረ ሲሆን በመጨረሻም በ1983 ዓ ም በሮናልድ ሬገን ተፈርሞ ጸድቋል። አሁን ይህ የማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ በየዓመቱ ይከበራል። እኔም በዚህ ስቲቪ ወንደር ያቀነቀነውን ሃፒ በርዝዴ እየጋበዝኩ የምሰናበታችሁ፣ እስካሁን አብሬያችሁ ያመሸሁት ጽዮን ግርማ ነኝ። ደህና እደሩ። I'm perfect life. ከሰናበታችን በፊት ማጠቃለያ ዜና ላሰማ። የተከበራቸው አድማጮች ዛሬ በመላዋ ዩናይትድ ስቴትስ አሜሪካውያን ሀገሪቱ ከብሪታንያ ቅኝ አገዛዝ ነጻ የወጣችበትን 239ኛ ዓመት መታሰቢያ እያከበሩ ናቸው። ጁላይ ፎርት ናይጄሪያ ውስጥ የቦኮ ሀራም ነውጠኞች እስላማዊ ጽንፈኛውን ቡድን ከርታችኋል ብለው የወነጀሏቸውን 11 ሰዎች እንዳረዷቸው እማኞች ተናገሩ። የቱኒዥያው ፕሬዝደንት በሀገሪቱ በዛሬው ዕለት የአስቸኳይ ጊዜ ማወጃቸው ተሰማ። ከስምንት ቀናት በፊት በዚያች ሀገር ተወዳጅ በሆነ የባህር ዳርቻ መዝናኛ ስፍራ አንድ ታጣቂ ተኩስ ከፍቶ ሰላሳ ስምንት ሰዎች መግደሉ የሚዘነጋ አይደለም። የግሪኩ የገንዘብ ሚኒስትር አበዳሪዎቿን እነዚህ ሽብርተኞች ሲሉ መወንጀላቸው ተሰማ ያኒስ ቫሩፋኪስ ለአንድ ጋዜጣ በሰጡት ቃል አበዳሪዎቹ እያደረጉት ያሉት ተግባር ስም አለው፣ ያም አሸባሪነት ነው ብለዋል። ዜናው አበቃ። የአሜሪካ ድምጽ ራዲዮ በየሳምንቱ ቅዳሜ ከምሽ 3 ሰዓት እስከ 4 ሰዓት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ነገ እሁድ ከምሽ 3 ሰዓት ላይ መልሰን እስከምንገናኝ ያስተናገድኳችኋል አላ ከበደ ከአቀናባሪ ንጉሡ ታምሬ ጋር በመሆን በዚሁ ይሰናበታለሁ። ሰላም ደህና ደሩ።